ዶክተር ፋሲካ ዓምደ ስላሴ መቀለ በሚገኘው አይደር ሪፈራል ሆስፒታል የቀዶ ሕክምና ስፔሻሊስት ሆነው ይሰሩ በነበረበት ወቅት ትግራይ ውስጥ በሚካሄደው ውጊያ በሙያቸው ስለገጠሟቸው ሁኔታዎች ዘርዝረዋል። ሕክምና ላይ እያለሁ መጀመሪያ ላይ ሁለት ጊዜ በአውሮፕላን ድብደባ ተካሂዷል። አንዲት የሰባት ዓመት ልጅ በአውሮፕላን ድብደባው ጭንቅላቷ ላይ ከባድ ጉዳት ደርሶባት ወደ ሆስፒታል መታ ነበረ። አንድ የአራተኛ ዓመት የሶሽዮሎጂ ዩኒቨርሲቲ ተማሪም ተመቷል። ወዲያውኑ ሁለቱ ሰዎች ሞቱ። ቅዳሜ ላይ መቀሌን በተቆጣጠሩበት ዕለት ደግሞ ከተማዋ በከባድ መሳሪያ ስትደበደብ ውላለች። ማለዳ፣ ቀንና ወደ ማታ ገደማ ብዙ የቆሰሉ ሲቪሎች ለህክምና መጥተው ነበረ። ዶክተር ፋሲካ መቀለ በከባድ መሳሪያ መደብደቧን ገልጸው ስለሞቱትና ስለቆሰሉት ሰዎች አብራርተዋል። ኣብ ዓይደር ሪፈራል ሆስፒታል ናብ ኣርባዓ ገለ ዝኮኑ ሽግራት እኔ እንዳየሁት ወደ አይደር ሪፈራል ሆስፒታል ቆስሎ የመጡት ቁጥራቸው አርባ ሲሆን ሃያ ሁለት ደግሞ አስክሬናቸው መጥተዋል። ልጆች ወጣቶችና አረጋውያን ይገኙባቸዋል። መቀለይ ስትደበደብ በዋለችበት ወቅት መብራት ስለነበረ የቻልነውን ያክል ልንረዳቸው ሞክረናል። ከዚያ በኋላ ግን መከላከያው ወደ ከተማይቱ ከገባ ከሶስት ቀናት በኋላ የኤሌክትሪክ መብራት ተቋርጦ ሁሉ ነገር ተዘግቷል። መድኃኒቱም አልቋል። ዶክተር ፋሲካ አምደ ስላሴ ኢንሱሊንን የመሳሰሉት መድኃኒቶች ለወራት ያህል እንዳልነበሩ ገልጸው አሁን ግን መድኃኒቶች ስለመጡልን በቀይ መስቀል በኩል አድዋ፣ ደንቦስኮና አዲግራትም ለማድረስ ችለናል ብለዋል። ዶክተር ፋሲካ ይሰሩበት በነበረው አይደር ሪፈራል ሆስፒታል የኤሌክትሪክ መብራትና መድኃኒት ባልነበረበት ሁኔታ በህክምናው ስራቸው ስለገጠሟቸው ተግዳሮቶች ዘርዝረዋል። ትልቁ ተግዳሮት የሰው ሞራልም ተነክቷል። መብራት ስላልነበረ ቁስል መቀየሪያም አልነበረም። የምግብ አቅርቦት ቆሟል። ምግብ ቤቱ ስለማይሰራ በሽተኞች ይራቡም ነበረ። በሽተኞች ኦክስጅናቸው አልቆ ሆስፒታል ውስጥ ሞተውብናል። ወደ ኋላ አይደር አካባቢ ያሉ ሰዎች ተደራጅተው ለበሽተኞቹ ብስኩትና ምግብ እያመጡ መርዳት ጀመሩ። ዶክተር ፋሲካ አሁን በትግራይ ክልል ፈታኝ በሆነው ወቅት የትግራይ ክልል ጊዜያዊ የጤና ቢሮ ኃላፊ ሆነዋል። በአሁኑ ወቅት እንዲህ አይነት ኃላፊነት መውሰድ ምን ያህል ተግዳሮታዊ መስሎታል የሚለው ጥያቄ፣ እኔ አሁን ልምድ ኑሮኝ አይደለም የሕክምና ትምህርት ቤት አስተዳዳሪ ነው የነበርኩት። ነገር ግን አሁን ባለው ሁኔታ የፖለቲካ ጉዳይ ሳይሆን የሕክምናው ስራ መቀጠል አለበት። የደረሰበት ጉዳት አለ። ከዚህ በባሰ መልኩ ጥፋት እንዳይደርስበት ገብተን የማስተካከል አገልግሎት የመስጠት ከሰዎች ጋር ግንኙነት የመፍጠር ከፌዴራሉ የጤና ቢሮ መንግስታዊ ካልሆኑ የረድኤት ድርጅቶችና ከተባበሩት መንግስታት ድርጅት ጋር ግንኙነት በመፍጠር መስራት አለብን። የጤናው ቢሮ ከደረሰበት ውድቀት መነሳት አለበት። ስለሆነም በጣም ከባድ ቢሆንም ዩኒቨርስቲው ሰዎች አቅርብ ብሎ ሲጠቁመኝ ሰው የሕክምና አገልግሎት እንዲያገኝ የምችለውን መስራት አለብኝ በሚል መርህ ነው የተቀበልኩት። ዶክተር ፋሲካ አምደ ስላሴ በአሁኑ ወቅት ስላለው የመድኃኒት አቅርቦት ሲያስረዱ የጤና ጥበቃ ሚኒስቴር ሊረዳን በጣም ዝግጁ ነው። ቀይ መስቀልም እየረዳን ነው። መቀሌ ላይ ወደ መደበኛው ሁኔታ ወደ መመለስ ተጠግተናል ብለዋል። ችግሩ ግን ትግራይ ውስጥ ልንደርስ የምንችልባቸው ቦታዎች ጥቂቶች ናቸው። አክሱም፣ አድዋ፣ ሽረና ተምቤን ወደ መሳሰሉት ከተሞች ተደራሽነት የለንም ብለዋል ዶክተር ፋሲካ። በእነዚህ ከተሞች እንዴት መድኃኒት ማስገባት አለብን የሚለው ነገር እንደሚያሳስባቸውም ዶክተር ፋሲካ ገልጸዋል። አድግራትና ውቅሮ አካባቢ ያገኘናቸው ሐኪሞች ለሶስት ሳምንታት ያህል የሚያናግራቸው ሰው እንኳን ሳይኖር ብቻቸውን ስራ ላይ ተሰማርተው እንደቆዩ አይተናል ብለዋል ዶክተር ፋሲካ። ሕይወታቸውን ለማዳን ሳይሸሹ በስራ ገበታቸው መቆየቱን እንደመረጡ ነው የገለጹት። ከመቀለ እስከ አድግራት ያለው አካባቢ ከባድ ውጊያዎች የተካሄዱበት በመሆኑ አሁን ምን ገጽታ አለው ለሚለው ጥያቄ ብከተል ሓለፍና ከተማ ምንቅስቓስ የለን ኩሉ ገዛውቲ ተዓጽዩ እዩ ሰብ ግን ብጣዕሚ ዓብዪ ፍርሓት ነበረሉ እዩ ትካላት ንኣብነት ናይ ዓዲግራት ጥዕና ጣብያ ሆስፒታል ውቕሮ ሆስፒታል ሰው የለም። ባለፍንባቸው ከተሞች ሁሉ እንቅስቃሴ የለም። ቤቶች ሁሉ ተዘግተዋል። ትልቅ ፍርሃት ሰፍነዋል። የአዲግራት ሆስፒታልና የጤና ጣቢያ እንዲሁም የውቅሮ ሆስፒታል ሁሉ ተዘርፈዋል። ጤና ጣቢያዎቹና ሆስፒታሎቹ ባዶ ቀርተዋል። የተቃጠሉ መኪኖችና ታንኮች ይታያሉ። አዲግራት የሚገኘው የመድኃኒት ፋብሪካም ሄጅ የባየሁት ጊዜ ሙሉ በሙሉ እንደተዘረፈ ነው የነገሩኝ። አዲግራት ዩኒቨርሲቲም እንደተዘረፈና እንደወደመ ነግረውኛል። በመጨረሻም ዶክተር ፋሲካ አምደ ሥላሴ ድሮም ቢሆን የኮቪድ-19 ቫይረስ ገጥሞት የነበረው የትግራይ ህዝብ እሱ ባልፈጠረው ችግር መሰቃየት የለበትም ብለዋል። ዓለም አቀፍ የረድኤት ድርጅቶች በምግብ በመድኃኒት፣ በማንኛውም በሚችሉት ነገር ሁሉ የትግራይን ህዝብ እንዲረዱ ጥሪ አቅርበዋል።